ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል የመጪ ዘመን ት የተለያዩ ፍትህ ተቋማት የሚጠየቁበት ከዛ በተጨማሪ ደግሞ ህብረተሰቡ በዚህ ፕሮግራም መነሻነት ጠያቂ ህብረተሰብ ጠያቂ ማህበረሰብ መፍጠር ነው የኔ ዓላማ ማለት ነው። የሰማናቱ ወጣቷን የህግ ባለሙያና የቴሌቪዥን መርሃ ግብር አዘጋጅ ሊያተረፈን ነው ፍትህ ለሀገር የሚል መጠሪያ ስለሰጠችው ማህበረሰብ አንቂ መሰናዶ እና ተያያዥ ጉዳዮች በምሽቱ ሀሳቧን ታጋራናለች። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ሲኝመራለው ንጉሱ ታምሬ ደግሞ ምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ያተረፈ ቀደም ባለው ጊዜ በዳኝነት ኢትዮጵያን ስታገለግል የቆየች ወጣት ናት። በቅርብ ዓመታት ውስጥ ደግሞ የማህበረሰቡን የህግ ንቃተ ህሊና ለማስፋት ባለመ የቴሌቪዥን መሰናደዋ በርካቶች ያውቋታል። በቅርቡ ደግሞ ፍትሕ ለሀገር የተሰኘ የዩትዩብ አምድ በመክፈት ህግ ነክ ጉዳዮችን በማጋራቷ እንቀጥላለች። በተያያዥ ጉዳዮች ላይ ለመወያየት እንግዳ አድርገናታል። አስቀድማ ከህግ ሙያ ጋር ስላላት ቁርኝት ትነግረናለች። ያው ህግ መማሪ ነው። አዲስ አበባ ዩኒቨርሲቲ ህግ ከተማርኩኝ በኋላ በ201 ዓ ም እንደኛ አቆጣጠር ከተመረቅን በኋላ የአማራ ክልል የዳኞችና አቃቢ ህጎች ስልጠና ማዕከል ገብተን ከዛ በኋላ ዳኝነትን ተቀላቅ ያለው በዳኝነት ስራ ላይ በጣም ሩቅ የሚባል ምናልባት በገጠር በጣም ገጠራማ የሆነ ቦታ መብራት እና ውሃ የሌለው በጣም ገጠር ቦታ ሄጄ በዳኝነት ሰርቻለው። ከዛ በኋላ ደግሞ ከፍተኛ ፍርድ ቤት የደብረ ብርሃን የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ዳኛ በመሆን ሰርቻለው። ከዛ በኋላ ላለፉት ስድስት ዓመታት ደግሞ በጥብቅና ሙያ ላይ በፌዴራል ፍርድ ቤቶች እዚህ አዲስ አበባ ላይ እየሰራው ይገኛለሁ። ብዙ አድማጮቻችን እና ተመልካቾቻችን የሚያስታውሱ ቀደም ባለውት ጊዜያት በተለያዩ ቴሌቪዥን ጣቢያዎች ላይ በምታቀርቢያቸው ህግ ነክ መሰናዶች ነው፣ አባይ ቲቪ ላይ፣ እንዲሁም በኋላ ደግሞ ኤንቢሲ ላይ አሁን ደግሞ በቅርብ ደግሞ ወደ ማህበራዊ መገናኛዎችን መምጣትሽን ሰምቻለው። በምታቀርቢያቸው ህግ ነክ መሰናዶች ነው በመገናኛ ብዙሀን ይህን ጉዳይ ይዤ መምጣት አለብኝ እንድት ያደረገች የገፋፋሽ ምክንያቱ ምንድን ነው? ያው አሁን ያለሁት በጥብቅና ስራ ላይ ነው። ነገር ግን ወደ ሚዲያ መምጣት የፈለግኩት እንደምታውቀው ሀገራችን ላይ በዚህ ከፍትህ ጋር በተያያዘ ፍርድ ቤት ትችላለህ አቃቤ ህግጋ ማረሚያም ፖሊስም ጋር በጣም ብዙ የፍትህ ጥያቄዎች ይነሳሉ። ከህግ ማስከበር ጋር በተያያዘ እና እኔ ደግሞ በሙያዬ ዳኛም ሆኜ አሁንም ደግሞ ጠበቃ ሆኜ በምሰራበት ጊዜ እማያቸው በጣም ብዙ የህግ አለማክበሮች፣ ህገ ወጥ የሆኑ ስራዎች ፍርድ ቤት ላይ እና ሌሎች የፍትህ ተቋማት ላይ ስትሄድ ደግሞ እንደሚጠበቅባቸው ኃላፊነታቸውን አለመወጣትን አስተውያለሁ። ከዛም በተጨማሪ ደግሞ ህብረተሰቡ ያለው ንቃተ ህግ ምንድን ነው የሚለውን ደግሞ ስመለከት ብዙ ሰው ህግ ባለማወቁ ምክንያት ነው እየተበደለ ያለው የሚል የግል አቋም አለኝ። ይህንን ያገኘሁት ከምንድን ነው? አንደኛ ፍርድ ቤትም ሆነን በምናከራክርበት ጊዜ ሰዎች ህግ ባለማወቃቸው ምክንያት ከሚደርስባቸው ችግር ምናልባት ትክክለኛ ፍትህ ማግኘት እየተገባቸው የሚያጡት በጣም በርካታ ነገር እንደነበር ዳኛ በነበርኩበት ጊዜ አስተውያለሁ። ከዛ ጠበቃ በሆንኩበት ጊዜ ደግሞ ምናልባት ሰዎች በተለያየ በጀስቲስ ሲስተሙ ላይ ካለው ችግር በተጨማሪ እሱን እንደውል ወደ ጎንን ተበውና እራሳቸው ማድረግ የሚገባቸውን ክርክር ማድረግ ባለመቻላቸው ስለ ሀገራችን ህጎች መሰረታዊ የምንላቸውን ነገሮች ማወቅ ባለመቻላቸው ምክንያት በጣም ብዙ መብቶቻቸው ሲገፈፉ እየተመለከትኩኝ ነበር። ስለዚህ እኔ እንደ አንድ የህግ ባለሙያ በዳኝነትም በጥብቅናም ስራ ላይ ያለኝን ልምድ ተጠቅሜ ለህብረተሰቡ ምንድን ነው ማድረግ ያለብኝ የሚለውን ሳይ እንደ አጋጣሚ ሆኖ ያገኘሁት አማራጭ እና እኔም ኢንተረስት የሆንኩበት ነገር ሚዲያ ነው። መነሻዬ ሰዎች ህግ ማወቅ አለባቸው በተለይ ደግሞ የሀገራችን የፍትህ ስርዓት በደንብ መስተካከል አለበት ብዬ በማመኔ ነው። ይህን ፕሮግራም መሰራ ይቻሉ ህግ ስራም የህግ ትምህርትም ብዙ ጊዜ ጠጠር ያሉ ሀሳቦች የሚንሸራሸሩበት ብዙ ምሁራዊ ጉዳዮች ደግሞ የሚስተናገዱበት ነው። እነዚህን ጉዳዮች ወደ ቴሌቪዥንና ወደ ማህበራዊ መገናኛዎች በማምጣት ረገድ ውስጥ የራሱ ውጣ ውረድና ፈተናዎች ያሉ ይመስለኛል። በአንቺ መሰናዶ ውስጥ ቅድሚያ ሰጥተሽ ካስተናገድሻቸው ጉዳዮች መካከል የተወሰኑት ምን ላይ የሚያተኩሩ ናቸው? ያው ሁለት የቲቪ ጣቢያዎች ላይ ነበረ ፕሮግራሙ የነበረው። ከዚህ በፊት አባይ ቲቪ ላይ ፍትህ ለሀገሬ በሚል ስም ለአንድ ዓመት ከስድስት ወር ያህል ያለምንም መቋረጥ ኦልሞስት ስልሳ ወደ ሰባ የተጠጉ ፕሮግራሞች ተሰርተዋል። ከዛ በኋላ ደግሞ ያ ከተቋረጠ በኋላ ኢንቢሲ ኢትዮጵያ ላይ ኢንቢሲ ሕግ ከሊያ ጋር በዚ ፕሮግራም ላይ የሚሰራ ነው። በዚህ ላይ ትኩረት ያደረግኩባቸው ነገሮች ምንድን ናቸው? ቅድም እንዳልኩ መሰረታዊ የምንለው በአብዛኛው ሰዎች በዴይ ቱ ዴይ ላይፋቸው የሚያጋጥሟቸው ነገሮች ላይ ሕግን መሰረት አድርጎ ሊያውቋቸው ይገባሉ ምላቸው ነገሮች ናቸው። ለምሳሌ ከቤተሰብ ሕግ ጋር በተያያዘ ትዳርና ጋብቻ ያው ብዙዎቻችን ያለንበት ስለሆነ ብዙ ሰውን መስማት ይፈልጋል ብዬ ስለማሰብ ከጋብቻ ጋር በተያያዙ፣ ከልጆች አስተዳደግ ጋር በተያያዘ፣ አንዳንዴ ደግሞ መብቶቻቸው የሚገፈፉ መብት በትክክል ያላቸው ነገር ግን በተግባር በጣም ብዙ ነገሮቻቸው የጎደሉባቸው ብለን የምናስበው በተግባር በአተገባበር ችግር ምክንያት ከዚህ ከአካል ጉዳተኞች መብት ጋር በተያያዘ፣ አሰሪና ሰራተኞች ላይ ቅድም እንደነገርኩ መነሻዬ ፍርድ ቤት ላይ ሆ ያየኋቸው ችግሮች ስለሆኑ ሰራተኞች በአሰሪዎቻቸው የሚደርስባቸው በጣም በርካታ በደል አለ። ስለዚህ ሰራተኞች እነዚህ መብቶቻቸውን ቢያውቁ ለመጠየቅ ይችላሉ ብዬ ስለማሰብ ከአሰሪና ሰራተኛ ሕግ ጋር በተያያዘ እንደምታውቀው፣ ደግሞ ሀገራችን ላይ በወንጀል የተከሰሱ ወይም የተጠረጠሩ ሰዎች የሚጣሱባቸው መብቶች በጣም ብዙ ናቸው እና በወንጀል የተጠረጠሩና የተከሰሱ ሰዎች ያላቸው መብት ምንድን ነው? ፍርድ ቤት ሲቀርቡስ ምንድነው ማድረግ ያለባቸው? የሚሉትንና አዳዲስ የወጡ ህጎች ለምሳሌ ከዚህ ከጸረና ሙስና አዋጁ ጋር ተያይዞ ያሉ አዳዲስ ፕሮሲጀሮች አሉ፣ ስነስርዓቶች ማለት ነው። ሌላው መደበኛው የወንጀል ስነስርዓት በዛ የማይገዙ ልዩ የሆኑ የስነስርዓት ህግ ያላቸው፣ ስለዚህ እነሱ ጉዳይ ላይ የሚመጡ ክርክሮችን ሰዎች እንዴት ነው መምራት ያለባቸው ወይም ክርክሮቹ ላይ ማወቅ ያለባቸው መሰረታዊ ነገሮች ምንድን ናቸው የሚለውን እንደነገርኩ፣ በጣም በርካታ ስለሆኑ ፕሮግራሞቹ ሁሉንም ነክቻለሁ ማለት ባልችልም፣ ግን አብዛኛውን በሚባል መልኩ ሰዎች ማወቅ አለባቸው ብለን የምናስበውን ጉዳይ ለማዘጋጀት ጥረት አድርገናል። መልካም፣ ስለ ተግዳሮቶቹ እናውራ። የህግ መሰናዶ ይዘሽ ወደ ቴሌቪዥን በምትገቢበት ጊዜ ወይም በምትቀርብበት ጊዜ ማስታወቂያ የመስራል ጉዳይ አጠያያቂ ይሆናል። መሰናዶዎቹ አርታ ኤዎች የህግ እውቀትና የአመለካከት ሁኔታ የሚወስኑ ይመስለኛል። ከእነዚህ ጋር በተያያዘ ምን አይነት ተግዳሮቶች ገጠሙሽ? ምን አይነት ውሳኔ ስልትወስድ ይሆናል? ምናልባት እኔ እንደ ተግዳሮት ብጌ ማላየው ከዚህ ከስፖንሰሮችን ከማግኘት ገቢ ከማስገኘት ጋር በተያያዘ ለዛ ፐርፐዝ ብዬ የሚሰራው አይደለም። ያው ቅድም እንደነገርኩ ያሉኝን ልምዶች መሰረት አድርጌ እኔ የማውቀውን ነገር ደግሞ ለህብረተሰቡ ማሳወቅ አለብኝ ከሚል መነሻ ስለሆነ ገንዘብ አለማግኘቱ ስፖንሰር አለመሳቡ እንደ ተግዳሮት ለእኔ እንደግል አላየው። ነገር ግን እንደነገርኩ ቅድም ቲቪ ጣቢያዎች ላይ ስለነበር የምሰራው ቲቪ ጣቢያው ደግሞ አየር ሰዓቱን እስከሰጠ ድረስ ተመልካችን ቢኖረው ገቢ እስከሌለው ጊዜ ድረስ ደግሞ ጥያቄ ውስጥ ይገባል፣ ያንተ ፕሮግራም ማለት ነው። ስለዚህ ምናልባት እንግዲህ መደምደም ሊያስቸግር ይችል ይሆናል። አብዛኛው የመዝናኛ ፕሮግራሞች ወይም ደግሞ ብዙ ስፖንሰር እና ደጋፊ ያላቸው ፕሮግራሞች ያላቸውን ያህል ትኩረት የቲቪ ጣቢያው ራሱ ላይሰጥህ ይችላል። ለምሳሌ ገንዘብ የሚያስገኝ ሌላ ፕሮግራም ካለ እና የዛ ቀረፃ ሰዓት ከሆነ ሊታጠፍ ይችላል። ያንተ ማለት ነው። ያንተ ለምሳሌ በቋሚነት የሚተላለፍበት ሰዓት አለ። በሳምንት ውስጥ አንድ ጊዜ ነበር የሚተላለፍ። በዛ ሰዓት ላይ ክፍያ የሚፈጽም ያለ የፕሮግራም በዛ ሰዓት ላይ ማስተላለፍ የሚፈልግ ከሆነ ያንተ ፕራዮሪቲ የሚሰጠው ወይም ቅድሚያ የሚሰጠው አይሆንም ማለት ነው ስለዚህ እኔ እንደ ፓሽን የምሰራው ስራ ስለሆነ ሁል ጊዜ ያለምንም ማቋረጥ በሳምንት ውስጥ መተላለፍ አለበት ብዬ ስለማስብ አንዳንዴ ፕሮግራሙ አለመተላለፉን ሳይ በጣም ለፍተ እንደምታዘጋጀው ፕሮግራም በጣም የሚነካ ነገር አለው። እሱም ብቻ ሳይሆን ቅድም መነሻዬ ላይ ለማለት እንደሞከርኩት እኔ ፍላጎቴና ሀሳቤ ሕግን ማስተማር ነው። ሌላ ምንም ከጀርባ ያለው ከጥቅም ጋር የተያያዘ ሌሎች ነገሮች የሉትም። ስለዚህ እንደነገርኩ የጥብቅና ስራ ላይ ነው ያለሁት። ዋና ስራ የጥብቅና ነው። ገቢ የማገኝበት ስራ ጥብቅና ነው። ስለዚህ የጥብቅና ስራ በጣም ብዙ ውጣ ውረዶች አሉት። በጣም ቢዚ የሚያደርግ በጣም ስትረስፉል የሆነ ነገር ነው እና በዚህ ስራ መሀል በጣም ተጨንቄ የሚመጡትን እንግዶች ዳኞች እና ጠበቆች ናቸው ፎርዳት ማለት። ስለዚህ እነሱም ቢሆኑ ጊዜያቸውን መስዋዕት አድርገው ነው ህብረተሰቡን ለማስተማር ብለው የሚመጡት ማለት ነው። በዚህ አጋጣሚ እንግዶቹ ሆነው እኔ ፕሮግራም ላይ የመጡትን በጠቅላላ በጣም ሳላመሰግናቸው ማለፍ አልፈልግም። ምክንያቱም እነዚህ ነገሮች መተው ለእኔ ምናልባት ገንዘብ አለማግኘቱ ምናምን በላይ ጊዜውና ኢነርጂው በጣም ብዙ ነገር ትተ ነው ወደዛ የምትበጣው። በተለይ ደግሞ ከጥብቅና ስራ ጋር ደግሞ ኢቨን የራስ የፐርሰናል ህይወት ላይ ራሱ አፌክት እስከመደረግ ድረስ ያደርሳል። ሙሉ ነገር ትተ ነው ወደዚህ የምትበጣው፣ እና እሱ ስላለ እኔ እንደ ቻሌንጅ ማየው እኔ በምሰጠው ትኩረት እኔ ለህብረተሰቡ ይሰጣል ብዬ ከማስበው ጥቅም አንጻር የሚዲያ ባለቤቶች ወይም ደግሞ ህብረተሰቡ ጋር ስትሄድ ደግሞ ልክ እንደ ኢንተርቴመንቱ ብዙ ተመልካች አለመኖሩ እሱን እንደ ቻሌንጅ አየዋል። የሚሰጡትን ደግሞ ጥቅም ልክኛ እንደምንረዳው ያህል ድጋፍ የሚያደርጉ ሰዎች የሆነ ሚዲያዎች አለመረዳታቸው ነው ብዬ አስባለሁ። እነዚህን መሰል ዝግጅቶች ለማህበረሰቡ ያላቸውን ጠቀሜታ ቀደም ብለሽ ጠቃቅሰሽዋል። በተለያየ የኢትዮጵያ ጥግ ላይ ያሉ አሁንም ድረስ በርካታ የፍትህ ጥያቄ ያላቸው ስለ ሕግ ደግሞ ንቃተ ህሊናቸውን ማዳበር የሚፈልጉ ሰዎች የሚሹት አይነት መሰናዱ ነው። በምን መንገድ ነው ልታገዝ የሚገባው? የሚያዳምጡ የሚመለከቱች ሰዎች እንዲህ ያሉ ዝግጅቶች ከዓመት ዓመት እንዲሸጋገሩ ኢትዮጵያና ትውልድ ኢትዮጵያን በምን መንገድ ነው ሊያግዙ የሚችሉ? ያው አሁን እንግዲህ የኔን ፕሮግራም በሚመለከት እንደ ምሳሌ ላንሳና ከዛ ጋር ይዤ ባወራ ደስ ይለኛል። ለምሳሌ አሁን እኔን ብትመለከት አንድ እኔ ነኝ አዘጋጅቼ የማቀርበው እንግዶች ሲመጡ ምን አይነት ፕሮግራሞች ይኑሩ፣ ምን አይነት እንግዳ ይሁን፣ ጥያቄዎች ምን አይነት ይሁኑ የሚለውን እኔ ብቻዬን ነኝ የማደርገው። ስለዚህ ኢቨን ፕሮግራሙ ቲቪ ላይ ከተላለፈ ከመተላለፉ በፊትም ኤዲት ማድረጉን ጨምሮ እንደምታውቀው የሙያ ፕሮግራም ስለሆነ ኤዲት ስታደርግ ሊቆረጥና ላይቆረጥ የሚገባውን ነገር ሌላ የህግ ባለሙያ ያልሆነ ሰው ልክ ያንተ ያን ያህል ቦታና እውቀት ኖሮት ሊሰጠው ያንን አገልግሎት ሊሰጥ አይችልም። ስለዚህ ሙሉ በሙሉ ማለት በምትችለው መልኩ እኔ ላይ እያረፈ ነው። ስለዚህ ግለሰብ ደግሞ እንደ ግለሰብ ይደክማል። አሁን ድጋፍ ቢኖረው ፋይናንሻሊ ሊሆን ይችላል። የፋይናንሻሊ ድጋፍ የሚኖረው ለምንድን ነው? ሰዎች ይኖራሉ የሚያግዙ ማለት ነው። ለምሳሌ እኔ ላይ ብቻ የተንጠለጠለ አይሆንም። እኔ ፕሮግራሙን ባቀርብም ፖስት ባደረግም፣ ከዛ ግን ጋር ተያይዞ ግን በጣም ተያይዞ የሚመጡ በጣም ብዙ ሪሰርች ማድረግን ጨምሮ በጣም ብዙ ስራዎች አሉ ከጀርባ ማለት ነው። ፕሮግራሙ ቲቪ ላይ ሲቀር እዛች ጋር ብቻ ያለችው ትመስላለች። ግን ለዛ ዝግጅት በጣም ብዙ ነገር በገንዘብም ብቻ ሳይሆን በኢነርጂ በጣም ብዙ አለ። ስለዚህ እኔ እንደዚህ አይነት ፕሮግራሞች ዘላቂነት እንዳይኖራቸው ከሚያደርግ ነገር ውስጥ አንዱ መድከም ነው ብዬ ነው ማስበው። ፍላጎት ማጣት ሳይሆን ወይም መጀመሪያ መነሻችንን መርሳት ሳይሆን በቃ መድከም ነው። ሰው አንድ ሰው ይደክማል አይደለም ብቻውን ማለት ነው። ስለዚህ እንደዚህ አይነት ድጋፎች ቢኖሩ ደጋፊ ሰው እንዲኖረ ያደርጋል። እኔ መሆን አለበት ብዬ የማስበው ሰዎች እንደዚህ አይነት ፕሮግራሞችን ከሚሰጡት ካላቸው ፋይዳ አንጻር ተመልክተው በገንዘብም ሊሆን ይችላል ስፖንሰር በማድረግ ለሌላም ብቻ ሳይሆን ስፖንሰር ልክ ሌላ ፕሮግራሞችን ስፖንሰር እንደሚያደርጉት ስፔሻል የሆነ ነገር ሳይሆን ሌላ ፕሮግራም ስፖንሰር እንደሚያደርጉት ጥቅሙን ተረድተው ስፖንሰር ማድረግ ቢችሉ አንደኛ ፕሮግራሙ ከመቆም ይታደጉታል። ሁለተኛ በተሻለ ኳሊቲ እንዲሰራ ያደርጋል። ፕሮግራሙ ቀጣይነት እንዲኖረው በተሻለ ደግሞ ኳሊቲ አድጎ ለሰው በተሻለ መልኩ ትምህርት ማስተማር እንዲችል የገንዘብ ድጋፍ ማድረግ የሚችሉ ስፖንሰር ማድረግ የሚችሉ ሰዎች ቢኖሩ እና ድርጅቶች ቢኖሩ የተሻለ ሰርቪስ መስጠት እንችላለን። ከዓላማችንም ደግሞ ወደ ኋላ አንዳንድ ያደርገናል እያስብ በስካሁኑ ሂደት ውስጥ እንግዲህ እነዚህ ውጣ ውረዶች ቢኖሩም እዚህ ደርሰሻል። በርካታ ተከታታይ ክፍሎች የነበሯቸው ህግነግ መሰናዶዎችን ለማቅረብ ችለሻል። የመጪ ዘመን ህልምሽ የመጪ ዘመን ግብሽስ ምንድን ነው? የመጪ ዘመን ህልሜ እንደ እግዚአብሔር ፍጣድ እኔ የማስባቸው በጣም በርካታ ነገሮች አሉ። ሰዎች ህግን ማወቅ አለባቸው ብዬ ነው የማስበው። እኔ እንግዲህ እግዚአብሔር ይርዳኝ እንጂ የኔ ዓላማ ፍትህ ለሀገሬ ብዬ ረስ ሰጠችን ፕሮግራም ስጀምር ለሀገሬ ፍትህ ስርዓት በጣም መሰረታዊ ለውጥ የሚያመጣ ፕሮግራም ነው ብዬ ነው የማስበው። መነሻይም እሱ ነው። ስለዚህ የመጪ ዘመን ህልሜ የተለያዩ ፍትህ ተቋማት የሚጠየቁበት ከዛም በተጨማሪ ደግሞ ህብረተሰቡ በዚህ ፕሮግራም መነሻነት ጠያቂ ህብረተሰብ ጠያቂ ማህበረሰብ መፍጠር ነው የኔ ዓላማ ማለት ነው። ያንን ለማድረግ ቅድም እንደነገርኩ ምናልባት እንደ አንድ ተግዳሮትን የማየው አሁን እየሰራሁባቸው የነበሩት እና ምናልባት ዩቲዩብ ላይ አሁን እየመጣው ነው እያስተዋወቅኩኝ ስለሆነ እዛ ላይ ትንሽ ፎርማቱን ልንቀይረው እንችላለን። ግን የህግ ፕሮግራሞችን ህግ ኢንተርቴመንቱ ሰዎችን እንደሚስበው ሁሉ አዋስተን ህግን ማስተማር እንድንችል ቅድም እንደነገርኩ በጣም ብዙ ነገሮችን የሚጠይቁን ቢሆኑ የመከፈል ያለበት መስዋዕትነት ተከፍሎ ሰዎች በሙሉ በአንድነት ሊያዩት የሚችሉ ፕሮግራም እና ያንን ፕሮግራም መሰረት አድርገው ደግሞ መብታቸውን መጠየቅ የሚችል አይነት ምንድን ነው ያለኝ ግዴታ መብት መጠየቅ ብቻ ሳይሆን ግዴታውን የሚወጣ ማህበረሰብም ሲኖር ነው በአንድ ሀገር ላይ አይደለ ሰላም፣ መረጋጋት፣ ፍትሃዊ የሆነች ሀገር የምትኖረን ማለት ነው። ስለዚህ ቤዚካሊ የፍትህ አካሉን በሚመለከት እኛ እንደ ህግ ባለሙያ ብቻ ሳይሆን ሰዎች ስለ ፍርድ ቤት፣ ስለ ፖሊስ ጣቢያ፣ ስለ ሌሎች የፍትህ አካላት ሲያነሱ የሚማረሩበትን ነገር በተቻለ አቅም መቀነስ እንድንችል ችግራችሁ ይሄ ነው ይሄን ብታደረጉ መፍትሄ ማምጣት ይችላል ብለን ችግር ፈች የሆነ ፕሮግራም ማቅረብ እንድችል ነው የኔ አላማ። እንደ እግዚአብሔር ፈቃድ ሊያተረፈ የህግ ባለሙያ ነሽ፣ ህግን የሚመለከት የቴሌቪዥን መሰናዶ ማዘጋጅ ነሽ። የመጀመሪያችን ነው ደጋግመን እንደምንገናኝና ቀሪ ሀሳቦችን እንደምንጋራ አስባለሁ። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ሀብትሽ ይህ ፕሮግራም ጥቅም አለው ብላችሁ አስባችሁ እኔን በእንግድነት አምጥታችሁ መነሻውን ያጋጠመውን ቻሉ ዝና ወደፊት ያለውን ነገር ስለጠየቃችሁኝ በጣም አመሰግናለሁ። እግዚአብሔር ያክብረው። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ። ኢትዮጵያ የጤና ባለሙያዎች እጥረት ያለባት ሀገር ስለመሆኗ በተደጋጋሚ ይነገራል። ይህም ቢሆን ግን በርካታ የጤና ባለሙያዎች ደግሞ ስራ በመቀየር ላይ እንደሆኑ ተሰምተዋል። ለዚህ ምክንያቱ ምን ይሆን? ስመኝሽ የቆየ በቀጣይ መሰናዶዋ መልስ ይኖራታል። አብዱል ሀኪም ነስሩ እጅግ የወደው የነበረውን የሕክምና ትምህርት ለስድስት ዓመት ተኩል ተከታትሎ በ2005 ዓ.ም ከሀሮማያ ዩኒቨርስቲ ሲመረቅ የህይወት የጥሪ ነው በሚለው ሙያ ለማገልገል ትልቅ ህልም ነበረው። በሕክምና ሙያ በቆየበት አስር ዓመት ይከፈለ የነበረው ክፍያ ግን ከእጅ ወዳፍ በመሆኑ የራሱን ኑሮ ለመመስረት እንዳላስቻለው ይናገራል። ትንሽ ይከብዳል ኖርማ በዚ ዓለም ውስጥ ቤት ተከራይተሽ ድጋሚ ለራስሽ ወጪ ችለሽ መኖር መንቀሳቀስ በጣም አስቸጋሪ ነው። ይህን የቤት ክራይ ለመክፈል ራሱ የማይሆን ገንዘብ ነው፣ ደግሞ ሽን የምትቀበሉ ከዛ ደግሞ የታክሲ ወጪ አለ፣ የራስሽ ወጪ አለ፣ የምግብ ሲጀመር ትንሽ አስቸጋሪ ነው የሚለው አብዱል ሀኪም የመጀመሪያ ስራውን በኦሮሚያ ክልል ምስራቅ ሐረርጌ ጋራ ሙለታ ሆስፒታል ውስጥ ሲጀምር ደሞዙ ሁለት ሺ አምስት መቶ ነበር። ከወራት በፊት ስራውን ለመልቀቅና የተሻለ ገቢ ሊያገኙ ወደሚችልበት የንግድ ስራ ለመሰማራት ሲወስን ደግሞ ደሞዙ አስር ሺ አምስት መቶ ነበር። የቤት ኪራይ እንደምታኪው ነው። ኢቨን ከአዲስ አበባ በጣም ሩቅ የሚባለው ቦታ ላይ የራሱ ትራንስፖርት በጣም ሩቅ የሆነባቸው ቦታዎች ማለት ነው። የቤት ክራይ ትከራይ ቢያንስ ከአምስት ሺ እስከ ሀያ ሰባት ሺ ብር ድረስ እንደ ሁኔታው

ፐርሰናል የሚባሉ ነገሮች አሉ። እነሱን እንኳን ለመሞራት ልክ እንደ አብዱል ሀኪም በሕክምና ሙያ የተሰማሩ በርካታ የጤና ባለሙያዎች የሚከፈላቸው ዝቅተኛ ደሞዝ አሁን ካለው የኑሮ ውድነት ጋር የሚመጣጠን ባለመሆኑ ስራቸውን ለመቀየር ወይም ከሀገር ለመውጣት እንደሚገደዱ ይገልጻሉ። ለስራ ቻይና በሄደበት ወቅት በስልክ ያነጋገር ነው አብዱል ሀኪም ረጅም ጊዜ ፈጅቶበትም ቢሆን የኢኮኖሚ ጫና የሚወደውን ሙያ እንዲተው ስላስገደደው አሁን በመኪና ዕቃ መለዋወጫ ንግድ ላይ ተሰማርቷል። በ2015 ከአዲስ አበባ ዩኒቨርሲቲ ጤና ሳይንስ ጥቁር አንበሳ ኮሌጅ ተመርቀው በአንጎልና ህብለ ሰረሰር ስፔሻሊስት ከሆኑ በኋላ እስከ ቅርብ ጊዜ ድረስ በኮሌጁ በመምህርነት ያገለገሉት ዶክተር ሳሙኤል ጌታሁንም አሁን ከኢትዮጵያ ውጭ ናቸው ዶክተር ሳሙኤል እንደሚሉት ሰባት ዓመት ከሚፈጀው መደበኛ የህክምና ትምህርት በኋላ ተጨማሪ አምስት ዓመታትን ተምረው ስፔሻላይዝ የሚያደርጉ ሀኪሞች ሳይቀሩ የሚከፈላቸው ክፍያ ለመኖር አይበቃቸውም በመንግስት ሆስፒታል ደረጃ ከሆነ ደሞዙ በጣም አነስተኛ የሚባል ነው አስራ አንድ ሺ ሶስት መቶ አምስት ብር ነው የአንድ ስፔሻሊስት ሀኪም በሆስፒታል ደረጃ ከሆነ ምናልባት በአሲስታንት ፕሮፌሰር ደረጃ ያለው በዩኒቨርሲ ዩኒቨርሲቲ አስተማሪነት የሚያገለግሉት ይሄ ደብ ቢባል አስራ አምስት ሺህ ሦስት መቶ ዘጠና ስድስት ብር ይመስለኛል። እና እዚህ ናቸው እንግዲህ ይሄ በተለይ አሁን ባለው የኑሮ ኢንፍሌሽን፣ አሁን ባለው የብር አቅም አንድ ስፔሻሊስት ሐኪም ቤተሰቡን አስተዳድሮ ሙሉ ለሙሉ ስራው ላይ ፎከስ አድርጎ በዚህ ደሞዝ ቤዚት የሚባሉ ዝር ፍላጎቶች ያሟላል ማለት አስቸጋሪ ነው። የቤት ክራይ ስንት ነው? አሁን ለኑሮ ለአስቤዛ የሚያስፈልጉ ነገሮች ስንት ናቸው? የልጆች ትምህርት ቤት ስንት ናቸው? ስታስብ በጣም የማይሆን ነገር ነው። በፌስቡክ አማካኝነት የጤና ትምህርትና ተያያዥ መረጃዎችን ለህዝብ በሚያደርሰው ሀኪም የተሰኘው የፌስቡክ ገጽ ላይም ተመሳሳይ ቅሬታዎች በብዛት ይቀርባሉ። ለምሳሌ ዶክተር ሀብታሙ አውለው የተሰኙ አንድ ሐኪም የአንድ ጫማ ዋጋ 12500 ብር መድረሱን ጠቅሰው ባጋሩት መልእክት የአንድ ጠቅላላ ሐኪም ደሞዝ ከታክስ በፊት 9500 መሆኑን ገልጸው በስራና በትምህርት ላይ ያለውን የህክምና ባለሙያ ብቻ ሳይሆን ገር ተረካቢ የሆኑ የብዙ ተስፈኛ ህጻናትን ሞራልና የወደፊት ተስፋ በእጅጉ እየጎዳው ነው ብለዋል። ከዝቅተኛ ክፍያ በተጨማሪ ለኢትዮጵያ ጤና ስርዓት ፈተና የሆነው ከፍተኛ የሐኪም እጥረት ባለበት ሀገር አዲስ ተመራቂ ሐኪሞች ስራ ለማግኘታቸው ነው። በአንድ ወቅት ኢትዮጵያ ውስጥ የነበረውን የሐኪም እጥረት ለመቅረፍ የጤና ሚኒስቴር በወሰደው እርምጃ በአጭር ጊዜ ውስጥ የጤና ማስተማሪያ ኮሌጆችንና ወደ ሕክምና ትምህርት ቤት የሚገቡ ተማሪዎችን ቁጥር በማሳደጉ ላለፉት አስርት ዓመታት ገደማ በአመት ከሶስት ሺህ እስከ አራት ሺህ የሚደርሱ የህክምና ባለሙያዎች እንዲመረቁ ተደርገዋል። ከቅርብ ጊዜ ወዲህ የሚመረቁ ሐኪሞች ግን የሚቀጥራቸው የጤና ተቋማት ማግኘት እንዳልቻሉ በተደጋጋሚ ይገልጻሉ። ዶክተር ሳሙኤል ያስተማሯቸው ተማሪዎች በዚህ ውስጥ ሲያልፉ ማየታቸው ያሳዝናቸዋል። ከባድ ችግር ነው። ኖርማሊ አንድ ሰው ከተለያየ ኢኮኖሚ ባግራውንድ ይመጣል። ከዛ ቤተሰብ ጥሩ ተማሪ ስቶኝ ነው ህክምና ምትገቢው ህክምና ገብቶች ሰባት ዓመት ስድስት ዓመት ተኩል እስከ ሰባት ዓመት በጣም ኢንቴንሲቭ የሆነ ትሬኒንግ ካረግሽ በኋላ ስራ የለም መባሉ ያሁን የስራ ክፍተቱ ያለ የሐኪምና የታካሚ መጠን ባልተመጣጠነበት ሁኔታ እንደዚያ ት ክፍተቶች መፈጠራቸው ትንሽ በተለይ በተማሪ አንጻር አድርገሽ ነው ስታዩ ተመርቆ ተስፋ እንደማጣት ነው። ዶክተር ሳሙኤል ይህ ሁኔታ በአዳዲስ ተመራቂ ሀኪሞችና በሀገር ላይ የሚፈጥረውን ጫናም እንዲህ ይገልጹታል። በጣም በጣም ፍረስትሬት የሚያረግ በጣም የልጆችን ጎልደን የምንለውን ኤጅ ነው የሚወስደው። ምክንያቱም ስድስት አመት ተኩል አንድ የአስራ ስምንት አመት ልጅ የአስራ ዘጠኝ አመት ልጅ ስድስት አመት ተኩል ውስጥ ህክምና ትምህርት ቤት ውስጥ፣ ሌላ የትሬኒንጉ በጣም ኢንቴንሲቭ መሆን፣ ሌላ ነገሮችን ከጎን ለጎን እንዳታስኬጂ ትንሽ ይከብዳል ትምህርት ማለት አይደለም። ሁለት ሶስት ዲግሪ ለመያዝም፣ ንግድም ለመጀመር በይው ሌላ አይነት ነገርም ለማድረግ ያስቸግራል። ምክንያቱም ህክምና ሙሉ ትኩረት የሚጠይቅ ስራ ነው። ያን ሁሉ ጉዳት ስታዩ፣ ሲወጣ ስራ አለማግኘት ማለት ታካሚው እያለ በሽተኛው እያለ ሌላው ሐኪም ጎረዲ ስራ ያገኘው ሐኪም የስራ ጫና እየበዛበት፣ ሁለቱን አለማስታረቅ እንደ ሀገርም በተለይ ደግሞ እንደ ወጣቶቹ ማለት ስታዩ በጣም ያሳዝን ነው። አብዱል ሐኪምም፣ ለአንድ የህክምና ባለሙያ ስራ መቀጠር አለመቻል ወይም በሚከፈለው ገንዘብ መሰረታዊ ፍላጎትን ማሟላት አለመቻል ትልቅ ጫና እንደሚፈጥር ይገልጻል። ብዙ ጊዜ በህክምና ሙያ ስ የሚገቡ ሰዎች በፍላጎት ሊገቡ ሰዎች ናቸው። ሙያውን ወደው የሚገቡ ሰዎች ናቸው። ግን ከዛ በኋላ ተመርቀሽ ደግሞ ወደ ስራው አለም ስትገቢ የስራውና የደሞዙ አለመምለጠት ኖሮች ላይ ጫና መምጠቱ አይቀርም ያ ጫና ደግሞ በተዘዋዋሪ የዲፕሬሽን የሆነ የአለመመቸት ነገሮች ኑሮ ሳይመችሽ ሲቀር ከልፋት ሳይንጠጠር ሲቀር ትንሽ በጣም ተስፋ የሚያስቆርጥ ነገር ነው እና ለዛም ነው ሰው ሌላ አማራጮችን የሚያየው ከህክምና ከሚያክል ስራ ውጭ ወጥቶ ወደ ሌላ ሙያዎች ወደ ሌላ ስራዎች የሚገባው ወደ ተለያዩ ዘርፎች የሚገባው በዚህ በዚህ ምክንያቶች ነው። ወርልድ አትላስ የተሰኘ የዓለም አቀፍ ጂኦግራፊ ጥናት ድህረ ገጽ እንደ አውሮፓን አቆጣጠር በሁለት ሺ አስራ ሰባት ባወጣው መረጃ መሰረት በቂ ሐኪሞች ከሌላቸው ሀያ አምስት ሀገሮች መካከል ኢትዮጵያ በአራተኛ ደረጃ ላይ ትገኛል ለች በዚህ መጠን የህክምና ባለሙያዎች እጥረት ያለባቸው በአዲስ አበባም ሆነ በተለያዩ ክልሎች የሚገኙ ተቋማት ግን በብዛት ወደ ህክምና ሙያ እየመጡ የሚገኙትን አዳዲስ ባለሙያዎች ለመቅጠር አቅም እንደሌላቸው ዶክተር ሳሙኤል ያመለክታሉ። እንግዲህ የሀገሪቷ ህል ሲስተም የሚመረቀውን ሐኪም የማስተናገድ ካፓሲቲ ያለው አይመስለኝም። ለዛም ይመስለኛል ክፍተቱ ያለው። ህል ሲስተም የተወሰነ ያህል ሐኪም ነው ማስተናገድ የሚችለው። ያን ሲስተም ሪቫይዝ ካልተደረገ ድረስ ንክብና ብዙ ቦታ ተከፍቷል እንደ ድሮ የሚወደው ዶክተር በዓመት የሚመረቀው ኢንታውዘንድ ስው ድሮ ስምንት መቶ ሁለት መቶም ሰላሳ አርባም የሚመረቅበት ጊዜ ነበር። አሁን የሚመረቀው ቁጥር ሲበዛ፣ የኢንፍራስትራክቸር ማነስ፣ የተማሩትን ልጆች የት ላድርጋቸው ብሎ ፕላን አለማድረግ፣ የፖሊሲዎች እጥረት፣ ታካሚውንና ሐኪሙን ያለማገናኘት ችግር፣ እነዚህ ናቸው። እንግዲህ የበጀት ችግር ምናምን ነው የሚነሱት። ከየትምህርት ተቋማቱ ተመርቀው የሚወጡ ተማሪዎች ሀገሪቱ የምትፈልገውን የሐኪም መጠን የሚያሟሉ ባይሆኑም ሐኪሞችን በማሰልጠንና ስራ በማስገባት ሂደት ላይ ግን ትልቅ አለመመጣጠን እንዳለ የጤና ሚኒስቴርም ያምናል። ይህን ችግር ለመፍታት እየተወሰዱ ካሉ እርምጃዎች መካከልም ወደ ሕክምና ተቋማት የሚገቡ ተማሪዎችን ቁጥር መቀነስ መሆኑን በጉዳዩ ላይ ያነጋገርናቸው በጤና ሚኒስቴር የብቃትና የሰው ሀብት አስተዳደር ስራ አስፈጻሚ አቶ ሀብታሙ ደምሴ ያስረዳሉ። በእርግጥ የሰውን የመሰልጠን ፍላጎት ሊሚትድ ማድረግ ባይኖርብንም ግን ደግሞ ሀገር አሰልጥኗ መቅጠር ማችል ከሆነ መልሶ መልሶ ዌስቴጅ ነው የሚሆነው። ስለዚህ ይሄንን ምጣኔውን ለማስተካከል ሀገር ምን ያህል ነው አትሊስት መቅጠር ምችለው የኢኮኖሚው እድገት ላይ ዲፔንድ የሆነና ሊናበብ የሚችል የስልጠና ስርዓት መገንባት መቻል አለበት በሚል እንግዲህ ኢንቴኩን በየዩኒቨርሲቲ የሚወስዱትን ኢንቴክ ላለፉት አመታት የተወሰነ ቀንሰነዋል ማለት ነው። ቁጥሩን በቀነስ ነው ልክ ደግሞ ከዚህ ጋር ካለው የሀገር የመቅጠር አቅም ጋር ሊናበብ በሚችልና ሊመጣጥም በሚችል መልኩ የግድ ኤግዛክት ላይሆን ይችላል። አትሊስት ግን ሊቀራረብና ሊናበብ በሚችል መልኩ የስልጠና ስርዓቱን መልሶ የማየት ሁኔታና ቅበላውንም ዩኒቨርሲቲዎች ላይ በዛ ልክ የማድረጉን ስራ ባለፉት አመታት ጀምረነዋል። በዛው ልክ እየሄደን ያለው ቁጥሩ የግድ አራት ሺ አምስት ሺ ላይ መድረግ ይችላል። ዝቅ ብሎ ከሀገር መቅጠር ከምችለው ጋር በዛ ልክ እየሄደ ነው። ሄደው ስመኝሽን ለቀደመው ዘገባ እናመሰግናለን። በመቀጠል ደግሞ ደረጀ ደስታ ውሃን በአግባቡ ለመጠቀም ስለሚያስችል ስለ አንድ የቴክኖሎጂ ትሩፋት ይነግረናል። በርካታ ግድቦች፣ የውሃ ማጠራቀሚያዎችና ህጋዊ ስምምነቶች የኮሎራዶ ወንዝን እጅግ ውስብስብ ወደ ሆነ የውሃ ስርዓት ስር እንዲገባ ቀይረውታል። ይህ ስርዓት በአሜሪካ ደቡብ ምዕራብ የሚኖሩ አርባ ሚሊየን የሚደርሱ ሰዎችን የሚደግፍ ነው። የሰባት የዩናይትድ ስቴትስ ግዛቶች፣ ሁለት የሜክሲኮ ግዛቶችና ሰላሳ የቀደምት አሜሪካውያን ማህበረሰቦች ሁሉም በወንዞቹ ውሃ ላይ ባለመብት ናቸው። ሥርዓቱ በዩናይትድ ስቴትስ ውስጥ ከሚገኙት ሁለት ትላልቅ የውሃ ማጠራቀሚያ ግድቦች ወቅታቸውን በትክክል እየጠበቁ በሚለቀቁት ላይ ይወስናል። አሁን እጅግ የተባባሰው የአየር ለውጥ ኮሎራዶ ወንዝ ላይ ተመስርተው የተሰሩት ሌክ ሜድ እና ሌክ ፓውል የተባሉት ሐይቆች ወይም ግድቦች ላይ የተመሰረተውን የውሃ አስተዳደር ሥርዓት የበለጠ ፈታኝ እንዲሆን አድርገውታል። ኢዲት ዛጎና ወንዞች በተለያዩ ወቅቶች ምን መልክ እንደሚኖራቸው የሚያጠናውና በኮሎራዶ ዩኒቨርሲቲ ስር ያለው የሪቨር ዌር መርሃ ግብር ቡድንን ይመራሉ። አሁን ጉልህ አድርገነዋል በጣም አስፈላጊ የሆነውን የፓወልን ሀይቅ ማየት እንችላለን ስለዚህ ይህ አካላዊ ሂደቶችን እንዲሁም ከፓወል ሀይቅ ጋር የተያያዙትን ሁሉንም መረጃዎች ይዟል የአየር ንብረት ትንበያዎች የትነት መጠኖች የሀይል ማመንጫዎች እና በወንዙ ፍሰት ላይ ተጽዕኖ የሚያሳድሩ ሌሎች ነገሮች በሙሉ በኮምፒውተር በተሰሩ የማሳያ አብነቶች ውስጥ ተካተዋል ወንዙን የሚያስተዳድረው የፌዴራሉ መስሪያ ቤት ሪቨርዌርን በመጠቀም ለምሳሌ በከፋው የድርቅ አመት ወንዙ ምን መልክ እንደሚይዝ ይመለከትበታል። ፕሮፌሰር ኤዲት ዛጎና በኮሎራዶ ዩኒቨርሲቲ ተመራማሪ ፕሮፌሰር ናቸው። ሌክ ፓውል ውሃውን ከተፋሰሱ በታች ላሉትና በጣም ለተቸገሩ የውሃ ተጠቃሚዎች መልቀቅ መቻሉ ምን ያህል አስተማማኝ ነው? ሁሉንም የውሃ ተጠቃሚዎች ውሃውን እንዴት መጠቀም እንደሚኖሩባቸው ማስማማት በጣም አስቸጋሪ ነው። ይሁን እንጂ አሁን ብዙዎቹ ባለድርሻ አካላት ሪቨርዌርና አንዳንድ ስምምነቶችን ለማቅለል የሚረዱ የጋራ መድረኮችን ይጠቀማሉ። ጄኒፈር ጊምበል በኮሎራዶ የውሃ ማዕከል የፖሊሲ ምሁር ናቸው። ቢያንስ ከእውነታው ጋር መስማማት ከቻለን ከሜክሲኮ ጋር መስራት ስንጀምርም የሆነው ያ ነው። የራሳቸው ስርዓት ነበራቸው፣ እኛም የራሳችን ነበርን። አንድ ላይ መሰባሰብና ሞዴሎችን አንድ ላይ ማድረግ ጀመርን። ያ በጣም አስፈላጊ ነገር ነው። ሶፍትዌሩ ከኮሎምቢያ እስከ አባይ በሌሎች ወንዞች ላይ የሚወስኑትን ውሳኔ ሰጪዎች እየረዳ ነው። አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ዝዩን በመስተንግዶው፣ ዛሬ ደግሞ በቅንብሩ ደግሞ ሲደግፈን የነበረው ንጉሱ ታምሬ ነው። አብራችሁን ስላመሻችሁ በጣም ደስ ብሎናል። የነገ ሰው ይበለን። መልካም ምሽት።